እንደምን አመሻችሁልኝ የተከበራችሁ አድማጮቼ። በአትሌቲክስ፣ በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የግማሽና ሙሉ ማራቶን ሩጫ ውድድሮች የኢትዮጵያ የኤርትራና የኬንያ አትሌቶች ድል ተቀዳጅተዋል። በእግር ኳስ ከ17 ዓመት በታች የኢትዮጵያ ብሔራዊ እግር ኳስ ቡድን የአፍሪካ ዋንጫ ማጣሪያን አላለፈም፣ ከውድድሩ ውጭ ሆኗል። እነዚህም በቀዳሚነት ይዘናል። ሌላም ዜና አለን። አብራችሁን ቆዩ። በቅድሚያ ወደ ሊዝበን ፖርቱጋል ልውሰዳችሁና ትላንት በዚያ የተካሄደውን የግማሽና ሙሉ ማራቶን ሩጫ ውድድሮች ውጤት አጠር አጠር አድርጌ ላቅርብላችሁ። የወንዶቹን ግማሽ ማራቶን ያሸነፈው የኤርትራው አትሌት ንጉሴ አምሎሶም ነው። በአንድ ሰዓት ሁለት ደቂቃ ከ39 ሴኮንድ ነው የገባው። ሁለተኛና ሦስተኛ የሆኑትን የኬንያ አትሌቶች ሬሚ ሊሞንና ዊልፍሬድ ኪሜሊን በዘጠኝና አሥር ሴኮንዶች ጥሏቸው ገብቷል። ሌሎቹ ኤርትራውያን አማኑኤል መሰልና ዳዊት ወልደስላሴ የአራተኛና አምስተኛነቱን ቦታ ወስደዋል። አንደኛው የወጣው ኤርትራዊው ንጉሴ አምሎሶም ሻምፒዮንነቱን ለመከላከል ትላንት አነስተኛ ችግር ገጥሞት እንደነበር ተዘግቧል። በሪዮ ኦሊምፒክ በ10 ሺ ሜትር ሩጫ ተካፍሎ በዘጠኝነት ያጠናቀቀው ንጉሴ እዚሁ ስፍራ ላይ ባለፈው ዓመት ከገባበት ሰዓት አንዲት ሴኮንድ ቀንሷል። የሌሎቹ ሯጮች ፍጥነት በመቀነሱ ነው ብሏል የእርሱም ሰዓት ሊቀንስ የቻለው። በአጠቃላይ በማሸነፌ ግን ተደስቻለሁ ብሏል ንጉሴ። የሴቶቹ ግማሽ ማራቶን ሲጀመር ትንሽ አለመግባባት በመፈጠሩ ኬንያውያኑ ማርግሬት አጋይ እና የወቅቱ ሻምፒዮና ቢያትሪስ ሙታይ ለግማሽ ደቂቃ ያህል ከቀዳሚዎቹ ርቀው መጀመር ተገደዋል። እየገፉ ሲሄዱ ግን ክፍተቱን ለማጥበብ ቢችሉም የኢትዮጵያውያን አትሌት ገነት ያለውን መድረስ አልቻሉም። በመሆኑም የሴቶቹን ግማሽ ማራቶን ገነት ያለው አሸንፋለች። አንድ ሰዓት አስር ደቂቃ ከአምስት ሴኮንድ ተይዞላታል። ማርገሬት አካይ ከኬንያ ስምንት ሴኮንዶች በኋላ በሁለተኝነት ገብታለች። ቫሌሪ ጂሜሊ እርሷም ከኬንያ ናት ሦስተኛ። በዋናው ትልቁ ማራቶን ኬንያውያኑ አልፍሬድ ኬሪንግና ሩበን ኬሪዮ አንደኛና ሁለተኛ፣ ሰቦቃ ንጉሴ ከኢትዮጵያ ሦስተኛ ሆነዋል። ሁለት ከአስርና ከአስራ አንድ ነው የሦስቱም ጊዜ። በዋናው የሴቶቹ ማራቶን ኬንያውያን የበላይነታቸውን አሳይተዋል። በሳራ ቸፕችር የተመራው ቡድን ከአንደኛ እስከ አራተኛ ተከታትሎ ገብቷል። ያስተናጋጇ የፖርቱጋል ሯጭ ሮዛ ማዱሬራ አምስተኛ። ወደ ትሬንቶ ኢጣሊያ እናምራ። በዚህኛው ቅዳሜ ዕለት በተካሄደው ግማሽ ማራቶን የኡጋንዳው አብዱላ ማንዴ 28 ከ47 ገብቶ በኦሎምፒክ 10 ሺህ ነሐስ ያገኘውን ኢትዮጵያዊ ታምራት ቶላን በአስገራሚ ሁኔታ ቀድሞ ገብቷል። ሙክታር ኢድሪስ አሁንም ከኢትዮጵያ በሦስተኝነት አጠናቋል። አብዱላና ታምራት የገቡበት 28 ከ47 ተመሳሳይ ጊዜ በመሆኑ አሸናፊው የተለየው በአስቸጋሪ ሁኔታ ነው። ሙክታር ኢድሪስ እንደ አውሮፓውያን ዘመን አቆጣጠር በ2012 በ5000 ሜትር የዓለም ወጣቶች ሻምፒዮን መሆኑ ይታወሳል። ያለፉትን ሁለት ዓመታትም በዚሁ ስፍራ በድል ያጠናቀቀው ሙክታር ኢድሪስ ነው። ሶስተኛ ሙከራው በሶስተኝነት እንዲያበቃ አስገድዶታል። ሙክታር አብዱላና ታምራት ቀድመው ሮጡ፣ ቀድመው ጨረሱ። የማራቶን ሩጫ ስፖርቱን ዜና በዚሁ ላብቃ። ለእግር ኳስና ሌሎች ዜናዎች ገዛኸኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። በእግር ኳስ ዜና የኢትዮጵያ እና የማሊ ከአስራ ሰባት ዓመት በታቸው የእግር ኳስ ብሔራዊ ቡድኖች ትናንት በአዲስ አበባ ስታዲየም የመልስ ማጣሪያቸውን አድርገው በእንግዳው ቡድን ሁለት ለአንድ አሸናፊነት ተሰናብተዋል። ጨዋታው በተጀመረ በሶስተኛው ደቂቃ በሚያስደንቅ ፍጥነት እና የጨዋታ ቅንብር የማሊ ወጣቶች የመጀመሪያውን ጎል አግብተው አስደንግጠዋል። በሰባ ሁለተኛው ደቂቃ የኢትዮጵያ ወጣት ቡድን አቻ ያደረገችውን ጎል ቢያስቆጥርም ጨዋታው ሊጠናቀቅ የደቂቃ ጊዜ ሲቀር በፈጣን የመልሶ ማጥቃት ሁለተኛ ጎል አግብቶ የማሊ ወጣት ቡድን ማዳጋስካር ከወራቶች በኋላ በምታዘጋጀው የአፍሪካ ከአስራ ሰባት ዓመት በታች ሻምፒዮና ተሳታፊነትን አረጋግጧል። በአካል ብቃት፣ በተጠና አጨዋወትና በግል ክህሎትም የማሊ ወጣቶች የተሻሉ ሆነው ታይተዋል። በአጠቃላይ ውጤትም አራት ለአንድ በማሸነፍ ነው ለአፍሪካ ወጣቶች ሻምፒዮና ማለፋቸውን ያረጋገጡት። አጠር ያለ ሽልማት ዜናም አለኝ። ባለፉት ከኦሎምፒክ ውድድሮች መልስ እንደሚደረገው ሁሉ በሪኦ ኦሎምፒክ ስምንት ሜዳሊያዎች አግኝቶ የተመለሰው የኢትዮጵያ ኦሎምፒክ ቡድንና ልዑካኑ ባለፈው ሳምንት አጋማሽ ከመንግስት የኒሻንና የገንዘብ ማበረታሰያ ሽልማት አግኝተዋል። በብሔራዊ ቤተ መንግስት በተከናወነው ሽልማት ስነ ስርዓት ሁሉንም ሽልማቶች የሰጡት ፕሬዚዳንቱ ዶክተር ሙላቱ ተሾመ ናቸው። በአንድ ኦሎምፒክ ሁለት ሜዳሊያ በአስርና አምስት ሺ ሜትር ወርቅና ነሐስ ያገኘችው አትሌት አልማዝ አያና የሀገሪቱ ከፍተኛ የክብር ኒሻን ተበርክቶላታል። ከክብር ኒሻኑ በተጨማሪም አንድ ሚሊዮን አራት መቶ ሺህ ብር ዋጋ ያለው የቤት አውቶሞቢል እና ሁለት መቶ ሺህ ብር በተጨማሪም ማግኝታለች። አትሌቷ በሰጠችው አስተያየት አይቼውም ሰምቼውም የማላውቀውን ሽልማት በማግኘቴ ብደሰትም ለዚህ ያደረሰኝ ባለቤቴ፣ ለአሰልጣኙ እውቅና ሽልማት አለማግኘቱ ደስታን ግማሽ አድርጎታል፣ ስትል አስተያየቷን ሰጥታለች። ሶሬሳ አሲድ ይባላል ባለቤቷና አሰልጣኟ። ሌሎች የብር ሜዳሊያ ያላገኙ አምስት መቶ ሺህ ብር በነሐስ ሁለት መቶ ሺህ ብር ለተሳታፊዎች ሀያ ስድስት ሺህ ብር ተሰጥቷል። የሉካም ቡድኑ አባላትና ጋዜጠኞቹም የሽልማት ትሩፋቱ ተቋዳሽ ይሆናል። ይኸው ነው በላይ በኩል ሰለሞን ገዛ ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። salam dan aku